voice of america Be ዩናይትድ ስቴትስ ጆርጂያ ክፍለ ግዛት በፖስታ ቤት በኩል የሚላከውን የድምፅ አሰጣጥ ለመገደብ የመራጮችን ማንነት አጥብቆ ለማጣራት የወጣው አዲሱ ሕግና በቁጥር አነስተኛ የሆኑ የማህበረሰብ ክፍሎች የመምረጥ መብት በአገር አቀፍ ደረጃ ክርክር አስነስቷል። የዲሞክራቲክ ፓርቲ ሕግ አውጪዎች ምንም እንኳን በአሜሪካው የህግ መወሰኛ ምክር ቤት የማለፍ እድሉ አነስተኛ ቢሆንም በመምረጥ መብት ሕጎች ዙሪያ ያሉ ቸውን አማራጮች እየተመለከቱ ናቸው። በዚህ ዙሪያ የቪኦኤ የምክር ቤቶች ዘጋቢ ካትሪን ጊብሰን ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል። ከ2020 ምርጫ ማግስት በኋላ በመላው አገሪቱ ምርጫውን በሚመለከት አዲስ ስጋት ተከስቷል። በየቦታው ያሉት ዜጎችና አንዳንድ የቢዝነስ ተቋማት ሳይቀሩ ፕሬዚደንት ባይደን በጠባብ ልዩነት ባሸነፉበት የጆርጂያው ክፍለ ግዛት የወጣው አዲሱ ህግ አነስተኛ ቁጥር ያላቸውን የማህበረሰብ ክፍሎችን ያገለለ ነው ብለው ይቃወሙታል። ዴሞክራቱ ህግ አውጪ ሴኔተር ዲክ ደርባን እንዲህ ይላሉ። በጂኦርጂያ ያሉ ሪፐብሊካን ህግ አውጪዎች በምርጫው ላይ ያላቸውን ችግር የድምፅ አሰጣጡን በማክበድ ሊወጡት የወሰኑ ይመስላሉ። ምክንያቱም ባለፈው ምርጫ ድምፅ የሰጡት መራጮች የእነሱ መራጮች አይደሉም። ይህ አስተሳሰብ ከመሰረቱ አሜሪካዊ አይደለም። ዴሞክራቶች እንደሚሉት ባለፈው ዓመት ውስጥ ብቻ የመምረጥ መብትን የሚያከብዱ ሶስት መቶ ስልሳ ህጎች አርባ ሰባት ክፍለ ግዛቶች ውስጥ ወጥተዋል። ሪፐብሊካኖች ደግሞ ዴሞክራቶች የምርጫውን ደህንነት ለመጠበቅ የሚወሰዱ እርምጃዎችን በሙሉ እየተቃወሙ ነው ሲሉ ይከሷቸዋል። ሪፐብሊካኑ ሴኔተር ቸክ ግራስሊ እንዲህ ብለዋል። ይህ በጣም ቀላል ነው። የምርጫውን ታማኝነት ለማስከበር ህግ ባወጡ ክፍለ ግዛቶች ላይ የተቃጣ የቅርብ ጊዜው ጥቃት ነው። አገር አቀፍ ዲሞክራቶችና ትላልቅ የንግድ ተቋማት በወጣው የድምፅ አሰጣጥ ሕግ የተነሳ ጆርጂያን ለማስፈራራት ወስነዋል። በ2020 ምርጫ አነስተኛ ቁጥር ያላቸውን የማህበረሰብ አባላት በነቂስ እንዲወጡ አድርገዋል የሚባሉት እንደ ስቴሲ አብርሃም ያሉት አክቲቪስቶች ደግሞ አዲሶቹ ህጎች የአዳዲሶቹ የዘር መድሎ መልኮች ናቸው ይላሉ። በእርግጥ የዘረኝነት ይዘት ያሉበትን ክፍሎች አሉት። ምክንያቱም የተወሰኑ የማህበረሰብ ክፍል መራጮችን ባህሪ በመጥቀስ በምርጫው እንዳይሳተፉ ለመገደብ ወይም ጨርሶ ለማጥፋት የተጠቀሙበት የዘር ማጥላላትም አለ። ዴሞክራቶቹ በሚቆጣጠሩበት የተወካዮች ምክር ቤት የወጡ የመምረጥ መብት ህጎች የምርጫውን ደንቦች አገር አቀፍ ደረጃ ያላቸው እንዲሆኑ የሚያደርጉ ናቸው። ሪፐብሊካኖች ግን ይህ የክፍለ ግዛቶችን ስልጣን የሚነጥቅ ነው በማለት ይቃወሙታል። ዴሞክራቶች እጅግ በጠበበ መንገድ አብላጫውን በተቆጣጠሩበት የህግ መወሰኛው ምክር ቤት የማለፍ እድሉ በጣም አነስተኛ መሆኑም ተመልክቷል።